ኢትዮጵያን የጎበኙት የእስራኤል የፍትህ ሚኒስትር በቆይታቸው ወቅት እንደተናገሩት አገራቸው ኢትዮጵያ ውስጥ የሚኖሩ አይሁዳውያንን በተቻለ ፍጥነት እንደምትወስድ ቃል ገብተዋል። ሚኒስትሯ ወደ 8 ሺህ ግድም የሚሆኑ የኢትዮጵያ አይሁዳውያን አሁንም በኢትዮጵያ እንደሚኖሩ ተናግረዋል። በቴላቪቭ ዩኒቨርሲቲ የታሪክ መምህር የሆኑት ዶክተር አንበሴ ተፈራም የኢትዮጵያ አይሁዳውያን ቁጥር ወደ ስምንት ዘጠኝ ሺህ እንደሚሆን ነው የጠቆሙት። ከነዚህ መካከል እስከ ባለፈው የአውሮፓውያን ዓመት ማለቂያ ድረስ ወደ አንድ ሺህ የሚሆኑቱ እስራኤል መግባታቸውን ተናግረዋል። የዛ ማህበረሰብ አባላት የሚሉት ቁጥሩ እስከ ዘጠኝ ሺህ ይደርሳል ነው የሚሉት እና አብዛኛዎቹ ጎንደር ነው ያሉት እርግጥ ከእነሱ ውስጥ የተወሰነ መጥተዋል። በዚህ ዓመት ሁለት ሺህ አስራ ሰባት ማለፊያ ድረስ ወደ አንድ ሺህ ያህል መጥተዋል። ከዛ ውስጥ እና ግን ቁጥሩ ያን ያህል ነው የሚባለው። ግን ለከነሱ ውጭ ደግሞ አዲስ አበባም ያሉ አሉ፣ ብዙ አመት የተቀመጡ ከሀያ አመት በላይ ደግሞ በአዲስ አበባ የሚገኙት የኢትዮጵያ ይሁዳውያን ወደ እስራኤል ለመምጣት ስማቸው በመዝገብ ይኖር አይኖር በእርግጥ አላውቅም፣ ያሉት የስነ ልሳንና የታሪክ ምሁሩ ዶክተር አንበስ የተፈራ ቤተ እስራኤላውያኑን ወደ እስራኤል ለማምጣት ከልብ ከተፈለገ ቀላል መሆኑን የከዚህ ቀደሙን የአጓጓዝ ታሪክ በማነጻጸር አመላክተዋል። መንግስት ቢፈልግ በአንድ ጊዜ ማጠቃለው ማምጣት ይቻል ነበረ። እውነት ለመናገር ለምን ብትይ የዛሬ ሀያ ስድስት አመት ኦፕሬሽን ሰሎሞን በተባለው ዘመቻ አሁን የኔ ባለቤትም በዛን ጊዜ ነበር የመጣቸው በዛን ጊዜ በሰላሳ ስድስት ሰዓት ውስጥ አስራ አራት ሺህ ሰዎች በላይ ነው የተጓጓዙት። ማለት ሁለት ቀን በማይሞል ጊዜ። አሁን እነዚህን አስቀምጦ በየአመቱ አንዳንድ ሺህ እንወስዳለን እንደዛ እያሉ ለምን እንደሚያሰቃዩ እኔም ግራ ነው ገባኝ። የይሁዲ የሆኑ ሰዎች እንደዛ ፋይላቸው የተረጋገጠላቸው ናቸው እና ችግሩ ግን ምንድነው፣ መንግስት ቶሎ ብሎ በአንድ አመት በሁለት አመት ካልወሰደ ምን የሚሆን መሰለሽ እዛ ላይ ልጅ ይወለዳል፣ ሌሎች ሰዎች ይጨምራሉ። እና ችግሩ በቃ ዝም ብሎ ሊቆይ ነው የሚደረገው ነገራችን ላይ እዛ እኮ በሚቆዩበት ጊዜ በረሃብ የሚሞቱ አሉ፣ በበሽታ የሚሞቱ አሉ። እዚህም ያለው ዘመድን እየተሰቃየ ነው ከእጅ ወደ አፍኖ ኑሮ ከዛው ላይ ነጥቆ ወደ እነሱ ይልካል እነሱን ለመርዳት እያለ። ደግሞ በሳምንቱ መጨረሻ አዲስ አበባ ላይ የነበሩት የእስራኤሏ የፍትህ ሚኒስትር አይለት ሻከድ ቤተ እስራኤላውያኑን ከቤተሰቦቻቸው መቀላቀሉ ቀላል አለመሆኑን ተናግረዋል ተናግረዋል። እንደኔ ግምት ገሚሱ ሃይማኖታቸውን በመተዋቸው ሊሆን ይችላል ያሉት ዶክተር አንበሴ በበኩላቸው በእስራኤል የዘረኝነት ሁኔታም እንዳለ ሊካድ አይገባም ሲሉ ተናግረዋል። አንዳንድ ጊዜ የዘረኝነት ሁኔታም ይታያሉ። እውነት ለመናገር አሁን ለምሳሌ ከራሽያ ከሌሎች ሀገሮች የሚመጡት እንደዚህ አይነት ችግር የለባቸውም። እንደውም እኔ እንደምሰማው ከሆነ አሁን ከዛ እንደውም የሚመጣ ስለሌለ እየሄዱ ምናልባት አያት ይሁዲ ይሆን እንዴ እያሉ እየጠየቁ እንደዛ እነዛን ያመጣሉ እና የቀለምም ችግር አለ። እውነትን ለመናገር ዝም ብሎ መሸፋፈን አይቻልም። ሁለተኛ ደግሞ የከራሽ የሚመጣው አብዛኛው ተምሮ ነው የሚመጣው። እዚህ ቢመጣ ስራ ይይዛል፣ በየቦታ ይገባል። ግን ከኢትዮጵያ ከሆነ ያው ብዙ ደግሞ ኢንቨስት ማድረግ ያስፈልጋል ያን ሰው ለማሰማር ቦታ ለማስያዝ ምን ለማለት እና የኢኮኖሚውንም ይሸክምም እሱንም በመስራት ይሆናል ግን ቢሆን እስራኤል ደግሞ በኢኮኖሚ በጣም ጠንካራ ከሚባሉ አገሮች ትመደባለች። ስምንት ሺህ ሰው ለእስራኤል ከባድም አይደለም። በዘጠናዎቹ መጀመሪያ ላይ ኮ ከሚሊዮን በላይ ሰዎች መጥተዋል ሁለት ዓመት በማይሞላ ጊዜ ከእስራኤል ነዋሪዎች መካከል ሁለት በመቶ የኢትዮጵያ አይሁዳውያን መሆናቸውንም የታሪክ ተመራማሪው ዶክተር አንበሴ ተፈራ ገልጸዋል። እንደ አሶሽየትድ ፕሬስ ዘገባ ደግሞ ከስምንት ሚሊዮን እስራኤላውያን መካከል አንድ መቶ አርባ ሺህ የሚጠጉት ከኢትዮጵያ የመጡ አይሁዶች ናቸው።